Of y the OA. Yuh, Radio Taberno. የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መጋቢት 2 2009 ዓ ም ፕሮግራሙን ጀመረ። ዩናይትድ ስቴትስ በልማትና በሰብአዊ እርዳታ መልክ ለአፍሪካ አምባገነኖች በየዓመቱ የምትሰጠው በቢሊዮኖች ዶላር የሚገመት ገንዘብ በሙሰኞች ስለሚባክን መቆም አለበት ሲሉ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ለፕሬዝደንት ዶናልድ ትራምፕ ደብዳቤ ጽፈዋል። አብዛኛው ገንዘብ ይባክናል። የሚባክነውም ግማሹ ይሰረቃል፣ ግማሹ ይጠፋል፣ ግማሹ ለሚባለው ነገር አይደረግም። በዛ ላይ ደግሞ የእነሱ ኤክስፐርቶች ኮንሰልታንት የሚባሉት እነሱ በጎን የሚቀፉት ነገር አለ እና ስለዚህ አሜሪካ የምትሰጠው ወይም የአሜሪካን የታክስ ከፋዮች የሚሰጡት ገንዘብ በጠቅላላ በአፍሪካም፣ በተለይም ደግሞ በኢትዮጵያ ጥብቅና ቁጥጥር ይደረግበት ነው። ከፕሮፌሰር አለማየሁ ገብረ ማርያም ጋር የተደረገው ሙሉ ቃል ምልልስ ከዜናው ቀጥሎ ይቀርባል። የማስተናግዳችሁ ሶሎሞን አባተነኝ ብርሃን፣ ኃይሉ ፕሮግራሙን ታቀናብራለች። እስከ ምሽቱ አራት ሰዓት ከኛ ጋር ቆዩ። የሙዚቃ ቃናም አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል ዜናውን የማሰማው አዲሱ አበበ ነኝ በኢትዮጵያ ዝቋላ አቦ ተራራ አካባቢ የተነሳ የእሳት ቃጠሎ አያሌ የደን እንስሳትን መግደሉ ተገለጠ ትናንት አርብ በኢትዮጵያ አቆጣጠር ከቀኑ 7 ሰዓት የተነሳው ቃጠሎ እስከ ዛሬ አሁንም በኢትዮጵያ አቆጣጠር 11 ሰዓት ድረስ እንዳልጠፋና ለማጥፋት የተደረገ ሙከራም እንዳልነበር ታውቋል ከአዲስ አበባ መለስካቸው አመሃ ተጨማሪ አለው በስፍራው የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲኖዶስ አባልና ና የወላይታ ሀገረ ስብከት ሊቀ ጳጳስ አባ ማቴዎስ እንደነገሩኝ ከሆነ ተራራው ደቡብ አቅጣጫ የጀመረ እሳት እየተቀጣጠለ ወር ላይ ወጣ ነበረ። እስከ ዛሬ ድረስ እየተቃጠለ ነበር፣ ምንም አልቀነሰም ነበረ። ግን በኋላ የአየር ኃይል ሄሊኮፕተሮች በውሃ ለማጥፋት እየሞከሩ እንደነበሩ መነኮሳትም ይህንን እሳት ለማጥፋት በጣም ትልቅ ርብርብ እያደርጉ እንደነበረ፣ በዚህ መሀል በጣም ብዙ የዱር እንስሳት እሳቱን ለመሸሽ ወደ ገዳሙ በጣም ብዙ እየመጡ እንደነበረ። ነገር ግን እስከ ዛሬ ድረስ እስካሁን ድረስ እሳቸውን እስካናገርኩበት ድረስ የእሳቱ መነሻ ምን እንደሆነ አልታወቀም። ትላንት ሰባት ሰዓት ከጀመረ እስከ ዛሬ አስራ አንድ ሰዓት ድረስ እንዴት ቶሎ አልተደረሰም ማለት ነው። እንግዲህ ይሄንን ዝርዝር ገና አላወቅንም በእውነት ምክንያቱም ከዚህ በፊትም ይሄ አካባቢ በተደጋጋሚ የእሳት አደጋ እየደረሰበት የጥንት ዛፎች የጥንት እጽዋት ብዙ እንደተቃጠለ እስከ ዛሬ ድረስም በአካባቢው ከሁለት ዓመት በፊትም እንደዚህ ያለ እሳት ተነስቶ የተቃጠለው አካባቢ እስከ ዛሬ ድረስ እንዳላገገመ አባታችን አቡነ ማቴዎስ ነግረውኛል። እና እንዴት እንደሆነ በምን ምክንያት እንደሆነ አሁንም ይህን ያህል ቃጠሎ ሲደርስ የተከናወነውን ዝርዝር ነገር ገና አላወቅንም። እርግጥ ዛሬ ቅዳሜ ነው፣ ምናልባት ባለስልጣናት አይገኙ ይሆናል ቢሮ ከተዘጋ። ግን እድል አግኝተሃል ለመጠየቅ ሞክረሃል? ባለስልጣናቱ እዛ አካባቢ መነሻው ምን እንደሆነ አውቀው ከሆነ፣ በተጨማሪ ደግሞ በሰው ሕይወት ላይ የደረሰ አደጋ ካለ በትክክል ለማወቅ ያደረግኩት ጥረት አልተሳካልኝም። ምክንያቱም እንዳልከው ዛሬ እነዚህ የሚመለከታቸው የመንግስት አካላት ቦታው ስላልነበሩ ጠይቄ እንትን ለማለት አልቻልኩም ነበር። ይሁንና እንደ አንዳንድ አድራሻዎች የፖሊስም የአካባቢ አስተዳደርም አድራሻ ለማግኘት ሞክሬ ብዙ አልተሳካልኝም። ዛሬ እንግዲህ ቀደም ሲል እንዳልኩት በሰው ሕይወት ላይ ምናልባት እዛ አካባቢ ደግሞ መነኮሳት አቅመ ደካሞች ናቸው የሚበዙትና በሰው ላይ የደረሰ ጉዳት ይኖራል። መለስካቸው አቡነ ማቴዎስ እንደነገሩኝ ከሆነ በዚያ አካባቢ የነበሩ መነኮሳት እሳቱን ለማጥፋት ከሚያደርጉ ትብብር በስተቀር በሕይወት ላይ የደረሰ ነገር እንደሌለ ነግረውኛል። ይሁንና እንስሳት ሳይጎዱ እንደማይቀር ያላቸውን ግምት ነግረውኛል። እሳቸው ለዛሬ የዜና ፍጆታችን በቂ መረጃ ነው። መለስካቸው ሰሞኑን አንተም ትከታተላለህ፣ እኛም እንከታተላለን እና መነሻውን ከባለስልጣናት እናገኝ ይሆናል እና ለአሁኑ ጊዜ ርስጥ ላይ መለስካቸው በጣም አመሰግናለሁ። አዲሱ ዘናደር፣ በድጋሚ መለስካቸውን አመሰግናለሁ። ኢትዮጵያ ውስጥ በነበረው ብጥብጥና አለመረጋጋት የተነሳ አስቸኳይ ጊዜ አዋጅ ከታወጀ አምስት ወራት አለፉ። አዋጁ ግን መቼ እንደሚነሳ የታወቀ ነገር እንደሌለ ተገለጠ። አዋጁ ይፋ ከሆነ ወዲህም በብዙ ሺዎች የሚቆጠሩ ታስረዋል፣ ለከባድ ወታደራዊ ልምምድ ወደ ካምፕ ተልከዋል። በልምምዱ የሚፈልገውን ያህል ውጤት ካላመጡም ከእስር የተፈታው በፈቃዱ ኃይሉ እንደገለጠው ይደበደባሉ። በእስር ላይ ሆነውም የተሃድሶና ስለ ሕገ መንግስቱም ትምህርት እንደሚሰጣቸው ታውቋል። በፈቃዱ ከእስር እንደተፈታ ለቪኦኤ እንደገለጠው ታሳሪዎቹ በቤተሰብ በዘመድና ወዳጅ ወይም በጠበቆቻቸው እንደማይጎበኙ ተገልጧል። ወደ 20 ሺህ ታሳሪዎች ቢፈቱም በአሁኑ ወቅት አያሌ የተቃዋሚ ፓርቲ መሪዎችና አባላት በእስር ላይ እንደሚገኙ ታውቋል። የኮንጎ ወንዝ በታሪኩ ለመጀመሪያ ጊዜ ስለቀነሰ የኤሌክትሪክ ፍጆታውን በከፍተኛ ሁኔታ እንደሚቀንስ የዲሞክራቲክ ኮንጎ ሪፐብሊክ የኤሌክትሪክ ኃይሉ ኩባንያ አስታወቀ። የብሔራዊ መብት ኃይሉ መብራት ኃይል ባለስልጣን ይቅርታ ዋና ዲሬክተር፣ ሜዳርድ ኪታካኒ ሲናገሩ በቂ ውሃ አይኖርም ብለን ስለሰጋን ምናልባትም የመብራት ፍጆታው በዚያው መጠን ሊቀንስ ይችላል ብለዋል። ኮንጎ በወቅቱ በአህጉሪቱ የሚያንዣብበው ድርቅ ሰለባ ሊሆኑ ከሚችሉ ሀገሮች አንዷ ነች። በመጨረሻም ደማስቆ ውስጥ የደረሱ ሁለት የቦምብ ፍንዳታዎች በትንሹ አርባ ሰዎች ገድለው ከ120 በላይ እንዳቆሰሉ የመቆጣጠሪያ ጣቢያ ኃላፊዎች ገልጠዋል። አድማጮች ለሰዓት የዋለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700ና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎዋርድስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 2 29 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም ዩናይትድ ስቴትስ በልማትና በሰብአዊ እርዳታ መልክ ለአፍሪካ አምባገነኖች በየዓመቱ የምትሰጠው በቢሊዮኖች ዶላር የሚገመት ገንዘብ በሙሰኞች ስለሚባክን መቆም አለበት ሲሉ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያው ፕሮፌሰር አለማየሁ ገብረ ማርያም ለፕሬዚደንት ዶናልድ ትራምፕ ደብዳቤ ጽፈዋል። ከግብር ከፋይ አሜሪካውያን እየተሰበሰበ የሚላከው ገንዘብ ለታቀዱ ፕሮጀክቶች ማስፈጸሚያነት ስለማይውል መቆም አለበት ብለዋል። ደብዳቤውን ለፕሬዚደንት ትራምፕ የላኩት ፕሮፌሰር አለማየሁ ገብረ ማርያም በተለይ ኢትዮጵያን አስመልክቶ በጻፉት ደብዳቤ ሐሳብና ይዘት ላይ ሰሎሞን ክፍሌ ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯቸዋል። ውይይታቸው ባለፈው ረቡዕ በከፊል ቀርቦ ነበር። ቀጥሎ ሙሉን አዳምጡ። አስቀድሜ ለሁልጊዜ ትብብሮ ላመስግን ፕሮፌሰር አለማየሁ ገብረ ማርያም። እኔም አመሰግናለሁ ሰሎሞን፣ ለአሜሪካ ድምፅም ስለ ጋበዛችሁኝ ደስ ብሎኛል። አመሰግናለሁ። ለአሜሪካው ፕሬዚደንት ዶናልድ ትራምፕ ስለ ጻፉት ደብዳቤ ይዘት ባጭሩ ከገለጹልኝ ወደ ዝርዝሩ እንገባለን። እንግዲህ ባለፉት ሁለት ሳምንታት ውስጥ ለፕሬዚዳንት ትራምፕ አንድ ሰፋ ያለ ደብዳቤ አቅርቤ ነበር እና በዛ ላይ ያቀረብኩት አንዳንድ ሀሳቦች ነበሩ። ይህኛውም ያቀረብኩት ሀሳቦች ራሱ የትራምፕ አስተዳደር ያነሳቸው አንዳንድ ጥያቄዎች ነበሩ። በተለይም የዛሬ ሁለት ሶስት ወር ላይ ለስቴት ዲፓርትመንት ትራንዚሽን ቲም የተባለው አራት ጥያቄዎች አቅርቦ ነበር። አንደኛው ምንድን ነው? አፍሪካ ውስጥ ከፍተኛ ሙስና እየተካሄደ በተለይ ደግሞ እኛ በምንሰጠው ገንዘብ እርዳታና ብድርም ገንዘባችን ስለሚሰረቅ ምን ያህል እየተሰረቀ ነው ያለው የሚባክነው ውስጥ ገንዘባችን ምን ያህል ነው የሚል አንድ ጥያቄ አቅርቦ ነበር። በሁለተኛ ደረጃ ደግሞ ይሄው ከአልሸባብ ጋር ስንሟገት አስር ዓመት አለፈን፣ ግን አላሸነፍንም። ምንድን ነው ምክንያቱ? ምን ያህል ጦር ቢሆን ነው እኛም አጋሮቻችንም ሆነን እነሱን ለማስበርከክ ያልቻልንበት ነው? በሶስተኛ ደረጃ የጠየቁት ጥያቄ ደግሞ የአሜሪካን ኢንቨስተሮች ወይም ነጋዴዎች በአፍሪካ ውስጥ ምን እድል አላቸው፣ ከቻይና ነጋዴዎች እና ኢንቨስተሮች ጋራ እንዴት ነው ውድድራቸው ቸው እየደከመ ይመስላል። ነው በዛ አራተኛ ነጥብ ላይ ደግሞ አንድ አገዋ ወይንም የእድገት እድል የሚባል ፕሮግራም አለ። እሱን ለምንድን ነው መቀጠል ያለብን? ምክንያቱም ተጠቃሚ የሚሆኑት ሙስና የሚቀበሉ አስተዳደሮች እና ኩባንያዎች ስለሆኑ ለነሱ የድርጎ አይነት ነገር ነው የምናደርገው። እና ያንን ፕሮግራም ይሄ የእድገቱን ፕሮግራም በምንቀጥልበት ጊዜ ሙስናን ነው የምናስፋፋ የሚሉ ጥያቄዎች አንስተው ነበር እና በዛ ላይ ጠበቅ ያለ መልስ ከኢትዮጵያም ጉዳይ ጋር አያይዤ አቅርብ ያላቸው ነበረ። ምንድን ነው የዚህ እርስዎ ለፕሬዚደንት ትራምፕ የጻፉት ደብዳቤ አላማስ? ደብዳቤውን በኢሜይል ጭምር ነው የላኩላቸው እንደ ተረዳሁት ለዩናይትድ ስቴትስ ምክር ቤት እና ለመገናኛ ብዙኃንም ቅጁን ልከው ደርሶናል። ዋናው መልዕክቱ ምንድን ነው? ከኦባማ አድሚኒስትሬሽን በተለይ ከኦባማ አድሚኒስትሬሽን ጋር ተጣምሮ ከዛም ቀደም ብሎ በተለይ በኢትዮጵያ በዛም በጠቅላላም በአፍሪካ ውስጥ የአሜሪካ የምትሰጠው ገንዘብ እየባከነ ነው ያለው። የአሜሪካ የምትሰጠው ገንዘብ የሚውልበት ህዝቡን ለመርዳት ወይንም የተራበውን ሰው ለመርዳት ደካማውንና እርዳታ የሚያስፈልገውን ሳይሆን አብዛኛው ገንዘብ ይባክናል። የሚባክነውም ግማሹ ይሰረቃል፣ ግማሹ ይጠፋል፣ ግማሹ ለሚባለው ነገር አይደረግም። በዛ ላይ ደግሞ የእነሱ ኤክስፐርቶች ኮንሰልታንት የሚባሉት እነሱ በጎን የሚቀፉት ነገር አለ እና ስለዚህ አሜሪካ የምትሰጠው ወይም የአሜሪካን የታክስ ከፋዮች የሚሰጡት ገንዘብ በጠቅላላ በአፍሪካም፣ በተለይም ደግሞ በኢትዮጵያ ጥብብቅና ቁጥጥር ይደረግበት ነው። እስካሁን ያቀረብኩት ማስረጃ ላይ የሚያሳየው ምንድን ነው? ዩኤስኤአይዲ የተባለው አካል በሀገሪቷ ውስጥ እንደው ለይስሙላ ነው እንጂ ቁጭ ያለው ገንዘቡ ምን ቦታ እንደሚደርስ ተከታትሎ የሚያጣራ አይደለም። በዚህም ላይ ሰነዶችን ጠቅሻለሁ። የጠቀስካቸው ጽሁፎች ላይ ስለዚህ ዋና አላማው አዲስ አስተዳደር ስለሆነ ከአሁን በፊት የኦባማ አድሚኒስትሬሽን ዝም ብሎ በሩን ከፍቶ እንደ ልባቸው የሚፈነጭበትን የአሜሪካን የታክስ ገንዘብ በአሁኑ ጊዜ ደግሞ ተጠንቅቀን ቦታው ላይ እንዲውልና ከቦታውም ያልሆኑ ነገሮች ካሉ በነዛ ላይ ደግሞ እርምጃ እንዲወሰድ ነው። እንደው ለነገሩ ያህል ምናልባት ሰምተህ እንደሆነ እርግጠኛ ነኝ ሰምተዋል። ባለፉት ሁለት ቀናት ውስጥ የትራምፕ አድሚኒስትሬሽን በጠቅላላ የውጭ እርዳታ የሚለውን ነገር እንቆርጣለን ብሏል። ከነጩፍ ጋራ በጣም የተቀራረበና የጠቀስኳቸውንም ነገሮች በሙሉ የሚያንጸባርቅና የሚይዝ ፖሊሲ አቋም ወስዷል። ደስ ብሎኛል። አምባገነን የውጭ መንግስታት፣ እንደ ኢትዮጵያ ያሉ ሲሉ የገለጿቸው በአዳም መንግስታት የዩናይትድ ስቴትስን ተቋማት በሐሰት ለመጠቀም በሚያደርጉት ጥረት በየአመቱ በሚሊዮኖች የሚቆጠር ዶላር ለደላሎች ማለትም ለሎቢስቶች መክፈላቸው እንዳስቆጣው ይገልጻሉ። በዚህ ደብዳቤው ላይ እንደ አንድ አሜሪካዊ ዜጋና ግብር ከፋይም ህገ መንግስታዊ መብቶን ተጠቅመው ይህን አይነቱ አሰራር እንዲቆም ጠይቀዋል። እስቲ ይህንንም ያብራሩልኝ። ይሄ በጣም የሚያሳዝንና በጣም የሚያናድድም ነገር ነው። ምክንያቱም በአሁኑ ጊዜ ያለው አስተዳደር ወይም አገዛዝ ገንዘብ የለንም። አምስት ሚሊዮን ህዝብ የሚሆን በረሀብ እየተሰቃየ ነው። እስከ ሀያ ሚሊዮንም የሚደርሱ ረሀብ ሊደርስባቸው ይችላል። ስለዚህ ለነሱ እስከ አንድ ቢሊዮን ቢ ቢሊዮን ብር ያህል ያስፈልጋን እያለ ይለምናል። እኛ ገንዘብ ስለሌለን ነው ምናምን እያለ ለአለም ሰጪዎች በልመና ላይ ይገኛል። ግን በአሁኑ ጊዜ ይሄ ደግሞ ባለፉት ስድስት ሰባት ሳምንታት ውስጥ ነው። አንድ ኤስጂአር ላቢ የሚባሉ ወትዋቶች ማመን በማይቻል መንገድ በወር በወር ማለት ነው በወር መቶ ሀምሳ ሺህ የአሜሪካን ብር እየከፈለ ለነሱ በአሜሪካን ምክር ቤትና በአድሚኒስትሬሽኑ ሰውቱና እንዲደልሉ አድርገዋል። ይሄን ማለት ምንድን ነው? በአንድ ዓመቱ እስከ ሁለት ሚሊዮን የሚደርስ ገንዘብ ነው የሚጠፋው እዚህ የፖለቲካ ውጥወታ ላይ እና ይህን ጥያቄ ለፕሬዚደንቱ ያቀረብኩት እንዴት አድርገን ነው የአሜሪካን ሕዝብ ታክስ እየከፈለ እንደዚህ የሚያባክኑ ሰዎች ለረሀብ እንኳን መገባት ያለበትን ነገር ሳይጠቀሙ ለራሳቸው ግላቸው የራሳቸውን አስተዳደርና የራሳቸውን ስልጣን ለማጠናከር ሁለት ሚሊዮን ብር እንግዲህ ማለት ይሄ ስንት ህጻናት አፍ የወጣ ነገር ነው? ስንት ህጻናት ምግብ አያገኙ? ሁለት ሚሊዮን የአሜሪካን ብር ማለት ስንት እንደሆነ መገመት ይቻላል። ምናልባት እስከ ሀምሳ ስልሳ ሚሊዮን የኢትዮጵያ ብር ሊሆን ይችላል። ስለዚህ እነዚህን ነገሮች ለፕሬዚደንቱ ደብዳቤ ላይ ጠቅሼ፣ በዛ ላይ ደግሞ ያነሳት ነገር ይሄ ነገር እነዚህ ሰዎች ገንዘብ የለንም እያሉ ዓለምን ቢሊዮን ብር በሚጠይቁበት ጊዜ ከየት ነው ይሄ አንድ ሁለት ሚሊዮን ብር የመጣው? በብድር ነው ያገኙት? ሰው ሰጥቷቸው ነው ከየት ነው የመጣው? እና እኔ ራስን ደግሞ ትመና የሰጠሁት ምንድን ነው አሜሪካ ከምትሰጠው ብድር ላይ የተሰረቀ ነው የሚል ነው። ለዛም ደግሞ ጠቋሚ የሆኑ ማስረጃዎችን ለመጥቀስ ሞክሬያለሁ። ምን አይነት ናቸው ማስረጃዎቹ ሊገልጹልኝ ይችላሉ? እንግዲህ ማስረጃዎቹ አይነቶች አንደኛው ከአሁን በፊት በዩኤስኤአይዲ ኢትዮጵያ ውስጥ በሚደረገው የገንዘብ ስጦታና ክትትል በቂ እንዳልሆነ ይጠቅሳል። ኦፊስ ኦፍ ኢንስፔክተር ጀነራል የሚባለው ወይም በዚህ አይነት ነገር ላይ በስቴት ዲፓርትመንት እና በዩኤስኤአይዲ ለምሳሌ የተሰጡት ገንዘብ ላይ ባወጣው ሪፖርት ደጋግሞ ሁለት ሶስት ሪፖርቶች ወጥተዋል። እዛ ላይ ገንዘብ የት ላይ እንደዋለ በቁጥጥር ላይ እንደ ኦዲተር ማለት ነው ልናገኘው አልቻልንም። ምክንያቱም ቡክ ኪፒንግ ናቸው ወይም የሬከርድ ኪፒንግ ናቸው ሰነዶች የሚያስቀምጡት መሰረታዊ የሆኑ ይህን ነገር አይነት የሚከታተሉ አይደሉም። ምን ያህል ገንዘብ ለምን እንደጠፋ አናውቅም። አንዳንዱ ነገር ላይ ደግሞ ዝም ብሎ ገንዘብ የተበተነም እንዳለ ጠቅሷል። ዋናው ነገር ደግሞ ሌሎችም ሰብአዊ መብት ተሟጓቾች የአሜሪካን እርዳታ ልዩ ልዩ ነገሮች ላይ እንደሚውሉ ለምሳሌ ያለው አስተዳደር የራሱን ደጋፊዎች ብቻ እንደሚረዳበት ህዝብን ከአንድ ቦታ ወደ አንድ ቦታ እንዲፈናቀል የሚያደርግበት የመሳሰሉትን ነገሮች ለራሱ ለግል የሚጠቀምባቸው ተቆጣጣሪ የሌለበት አንዳንድ ነገሮችን የሚጠቅሱ ሪፖርቶች አሉ። ስለዚህ ዋናው ጭብጡ ምንድን ነው? እዚህ ላይ የሚሰጠው እርዳታ ምን ቦታ ላይ እንደሚውል አጠባባቂ እና ቦታ የያዘ ነገር የለውም። ይህ ማለት ምንድን ነው? ገንዘቡ ይደርሳል እዛ። ከዛ በኋላ ግን ምን እንደሚሆን የተቆጣጠረ ወይም ተቆጣጣሪም የለም። እያንዳንዷን ሳንቲም ብትሆን የት እንደደረሰ የሚያመሳክር አካልም የለም፣ ሰውም የለም። ስለዚህ ጥርጠራው ምንድን ነው? እዚህ ላይ ከዛ ከሚሰጠው ብር ላይ ብዙ ተቀርፎ ለገዢ ሰዎችና እነሱን ለሚደግፉ እንደሚሄድ በቂ ጥርጣሪ ያለበት ማስረጃዎች አሉ። ፕሮፌሰር አለማየሁ እንደሚያውቁት የዩናይትድ ስቴትስ እና ኢትዮጵያ በተለይ እንደ አልሻባብ ያሉ አሸባሪ ቡድኖችን በጋራ ለመዋጋት ጠንካራ ወዳጅነት ከመሰረቱ ቆይተዋል። እንዳሉት ይህ በቀደምቱ ፕሬዚደንቶች በቡሽ እና በኦባማ የቆየ ፖሊሲ አሁን ሊቀየር የሚችል ይመስሎታል? ፕሮፌሰር አልማየሁ አዎ ይመስለኛል። ምክንያቱም የትራምፕ አድሚኒስትሬሽን ጥሩ ጥያቄ ነው የጠየቀው፣ እንደ አልሸባብ የተባለው ምን አይነት አደገኛ ጦር ቢሆን ነው እስከ ዛሬ ድረስ ልናሸነፍ ያልቻል፣ ነው እኛም ሆነ አጋሮቻችን ማለት ነው። በተለይ ደግሞ ኢትዮጵያ ያለው አስተዳደር ማለት ነው። ለእኔ የሰጠውት ለፕሬዚደንቱ መልስ ምንድን ነው፣ አልሸባብ መኖር ላለው አስተዳደር ኢትዮጵያ ውስጥ ላለው አስተዳደር የኢንሹራንስ ፖሊሲ ነው። ምክንያቱም እሱን እንደ አያጅቦ መጣ እያሉ መነገጃ ና እርዳ ታ መሰብሰቢያ ይሆናቸዋል ነው የምለው እንጂ አልሸባብ የተባለን ለመደምሰስ አስቸጋሪ ነገር ሆኖ አይደለም። እንደምናውቀው ሁሉ በአውሮፓ አቆጣጠር ሁለት ሺህ ስድስት ያለው አስተዳደር ጦር ሱማሌ በገባበት ጊዜ ሁለት ሳምንት በማይሞላ ጊዜ ነበረ፣ አልሸባብንም ሆነ ሌሎቹንም ከጥቅም ውጭ ያደረጋቸው። ስለዚህ አስር ዓመት እንዴት ሊቆይቻል የሚለው ነው። እና የእኔ ሙግት እዚህ ላይ ለፕሬዚደንቱ የሚያቀረብኩበት አልሸባብ ለአለው ኢትዮጵያ ላለው አስተዳደር መነገጃ ነው። ስለዚህ ተጠንቀቅ። እሱን እየወተወቱ እድሜያቸውን ለማራዘምና ስልጣናቸውን ለማጠናከር ነው የሚል ነው። በዛ ላይ ደግሞ ሌላ የጠቀስኩት ነገር አለ የአንተ አድሚኒስትሬሽን አልሸባብን ነቅቶባቸዋል፣ እና ስለ አልሸባብ እንደማይሰራ ስለሚያውቁ አሁን በሌላ መንገድ እየመጡ ነው። ኢንቨስትመንት እያሉ ለማወናበድ እና ለማጭበርበር ይሞክራሉ ነው ያልኩት። ይህንንም ደግሞ የተናገርኩበት ምክንያት ኃይለማርያም የጠቀሰው ነገር ነበር። ከአሁን በኋላ እኛ ከአሜሪካን ጋር መተዋወር የምንፈልገው በ በንግድና በኢንቨስትመንት በመሳሰሉ ነገሮች ነው። ስለዚህ ዘፈናቸውን ትንሽ እየቀየሩ ነው። ምክንያቱም ትራምፕ ራሱ ቢዝነስማን ስለሆነ ምናልባት በቢዝነስና በኢንቨስትመንት ብንመጣበት የበለጠ ከእሱ ጋር ለመያያዝ እንችላለን የሚለው ነገር ነው። ነገር ግን ይሄ እንደማይሰራ ደግሞ እኔ ጠቅሻለሁ፣ ማስረጃውንም አቅርቤያለሁ። ማስረጃው ምንድን ነው? ከአሁን በፊት ኢትዮጵያ ውስጥ ኢንቨስትመንት ብለው የመጡት አሜሪካኑም ከሌላ ቦታ የከሰረዋሉ እነ ካርቱሪ ያሉ አንድ አሁን ከእስራኤል የነበሩት ፖታሽ የጀመሩት እነሱ ከስረዋል ወደ መጡት ከስረዋል። ስለዚህ ይሄ ማጭበርበሪያ እና ማወናበጃ ነው እንጂ እውነት ኢንቨስትመንት በነሱ አስተዳደር ሁሉን ነገር በሚቆጣጠሩበት ኢኮኖሚን ሙሉ በሙሉ በሚቆጣጠሩበት ዋና ዋና ለውጭ ኢንቨስትመንት የሚረዱ የሆኑትን ነገሮች በእነሱ እጅ አድርገው ሌላውን ሰው መጥተው የዓለምን ሌላ በተለይ የአሜሪካኖችን አምጥተው ኑና ኢንቨስት አድርጉ ማለት ጨዋታና ቀልድ ነው። ሌላ የጠቀስኩት ነገር እዚህ ላይ ደግሞ ምንድን ነው ቻይናዎቹ የበለጠ እድል አላቸው፣ ኢንቨስትመንቱን ለማድረግ። ምክንያቱም ቅርብ የሆነ ግንኙነት አላቸው ከገዢዎቹ ጋራ፣ ከገዥዎቹንም የሚያስፈልገውን ነገር ያደርጉላቸዋል ግን ኢንቨስተሮች ሙስና አልመስጠት አይችሉም። እንደዚህ አይነት ነገሮች የአሜሪካን ህግ ስለሚቀጣቸው እራሳቸው እጃቸው ታስሯል ማለት ነው። እንደዚህ አይነቱን ነገር ሊያደርጉ አይችሉም። ስለዚህ ይሄ ኢንቨስትመንት የሚባለው ነገር በጠቅላላ ውሸትና ማወናበጃ ነው እና ይሄ ፕሬዚደንቱ እንዲጠነቀቅ በዚህ ላይ ጥብቅ የሆነ መልእክት ልኬለታሉ። ለማጠቃለል ፕሮፌሰር አለማየሁ በዚህ ለዩናይትድ ስቴትሱ ፕሬዚደንት በጻፉት ደብዳቤው ላይ ቀላል ሲሉ የገለጿቸውን መፍትሄዎችም ዘርዝረዋል ይህንኑ ለአድማጮች ቢያካፍሉልኝ ያበቃለሁ። እሺ እንግዲህ እኔ እምለው ምንድን ነው? እኔ አፍሪካም ሆነ ኢትዮጵያ ከአሜሪካ እርዳታ እንዳታገኝ የሚፈልግ ሰው አይደለሁም። ግን በሁለት ነገር ላይ ነው መፍትሄ ብዬ ማምነው አንደኛ እኛ ከአሜሪካ የምንሰጠው ገንዘብ ቦታው ላይ እንዲውል እፈልጋለሁ። እኛ የምንሰጠው የተራበውን ለመርዳት፣ ድሃውን ለመርዳት የመሳሰሉትን ነገር ነው እንጂ ያለውን ገዥና የገዥውን ደጋፊዎች የእነሱን ኪስ ወይንም የእነሱን ውጭ ሀገር ያለውን የባንክ አካውንታቸውን ለመሙላት አይደለም። ስለዚህ አንደኛው ነገር የምጠይቀው ምንድን ነው እስካሁን የተሰጠው ገንዘብ በሙሉ ኦዲት ተደርጎ ይጣራና ምን ያህሉ ነው ገንዘብ ለድሀ የደረሰው? ለተራበ የደረሰው ምን ያህሉ ነው ደግሞ ለነሱ ደጋፊዎች? ለምሳሌ ለተራበ የደረሰ ይባላል፣ ግን ለረሀብተኛ የሚሰጠውን እርዳታና ምግብ ማነው የሚያከፋፍለው? የነሱ ረስ የተባለ አንድ ድርጅት አለ። ረስ የተባለው ድርጅት ነው ይህን የሚያስተዳደሩ። ስለዚህ ዋና በሎጂስቲክስ ሲሆኑ በሌላ መንገድ የሚያገኙት ተጠቃሚዎች እነሱ ናቸው። እነዚህ ነገሮች በሙሉ ወጥተው ለህዝብ መቅረብ አለባቸው። ነው ተኛ ደረጃ ደግሞ ከአሁን በኋላ አሜሪካ በሚሰጠው ገንዘብ ላይ ለፖለቲካ ያለው አስተዳደር እንዳይጠቀምበት። ይህንን ስል ከአሁን በፊት የተረጋገጡ ነገሮች ናቸው። የነሱን ለእነሱ የሚመርጡ ሰዎች ናቸው አብዛኛውን እርዳታ የሚያገኙት። ካልሰጡ ደግሞ እርዳታም አያገኙም የሚዘሩትንም ዘር አያገኙም። እንደዚህ አይነት ቅጣት ይደርስባቸዋል። ህዝቡ ማ ፈናቃይ እንዳይሆን እንደምናውቀው የተረጋገጠ ነው። ይሄ በጋምቤላ በኩል በሌላዎችም በኩል እኛ የምንሰጠው ከአሜሪካ የሚሰጠው ገንዘብ እዛ ላይ ውሎ ህዝብ እንዲፈናቀል ተደርገዋል። እንደሱ አይነት ነገር ላይ እንዳይጠቀሙ። ሶስተኛ ደግሞ ምን ያህል ሙስና እንዳለ እስካሁን የተጣራ ነገር አለ። እነዚህ ነገሮች በሙሉ መጣራት አለባቸው። ስለዚህ ከአሁን በኋላ የሚሰጠው ገንዘብ ስትሪክት አካውንታቢሊቲ ወይም ከፍተኛ የሆነ ተጠያቂነት ባለበትና በደንብ የአሜሪካን መንግስት በተለይ ዩኤስ አይዲ ከተባለው እየተከታተለ ያገንዘቡ ቦታውና ግቡ እንዲደርስ የሚደረግ እስካልሆነ ድረስ እኔ የአሜሪካን ገንዘብ እንዲሰጥ ከፍተኛ ተቃውሞዬን አቅርባለሁ። አሁንም ደግሞ የበለጠ አቀርባለሁ። ከአስተዳደሩም ጋራ አንዳንድ ነገሮች ለማድረግ እሞክራለሁ። ፕሮፌሰር አለማየሁ ገብረ ማርያም ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ፣ አንተንም ቪኦኤንም፣ የአሜሪካ ድምፅ መልካም ቀን ለአንተም፣ ለሁላችሁ ለአድማጮችን ክቡራትና ክቡራን አድማጮች ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢ አይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ወይም ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን ስጡ አንሸራሽሩ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ6080 እና በ15580 ኪሎ ሀርት አጭር ሞገድ እና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ ላይም ታገኙናላችሁ። ክቡራትና ክቡራን አድማጮች፣ ይህንን ሰሞን ወደ ታሪክ መለስ ብለን አንዳንድ ነገሮችን እንዳስ ነገ መጋቢት ሦስት ነው። ልክ የዛሬ 128 ዓመት መጋቢት 3 1881 ዓመተ ምህረት መተማ ላይ በሱዳኑ አጠራር ጃላባድ ላይ አፄ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ወደቁ። ያን ጊዜ ከደርቡሾች ጋር በተደረገው ጦርነት አፄ ዮሐንስ ከተመቱና ጠላትም ራሳቸውን ቆርጦ ገበያ ላይ ካዞረ በኋላ በወቅቱ ዘምቶ የነበረው የኢትዮጵያ ጦር ሊበተን ተገደደ። አሌክሳንደር ግራሃም ቤል ስልክን አስመዘገበ። በዚህ ሳምንት ውስጥ ልክ የዛሬ 141 ዓመት ነው፣ ስልክ የተመዘገበው ሚያዝያ 28 ቀን። ስልክ ያኔ ባልተመዘገበ፣ ዛሬ እንዲህ የአካላችን ክፍል ባልሆነ ነበር። የጀርመኑ ባየርን መድኃኒት አምራች ኩባንያ ዛሬ ሐኪሞች ለራስ ምታትና ለተስተካከለ የደም ዝውውር የሚያዟትን አስፒሪን የመጀመሪያ ፓተንት ወይም የባለቤትነት ወይም የአእምሮ ውጤት መብትነት አስመዘገበ። ክቡራትና ክቡራን አድማጮች፣ አንድ ሌላ አጠር ያለች ማሳሰቢያ ላስተላልፍ። ነገ እሁድ አዲስ የሰዓት ለውጥ አለ። ዛሬ ልክ እኩለ ሌሊት ላይ በዋሽንግተን ዲሲ አቆጣጠር ሰዓቱ በአንድ ሰዓት ወደፊት ይዘላል። ስለዚህ ወደ ዩናይትድ ስቴትስ ለምትንቀሳቀሱ መንገደኞች ሁሉ የአሜሪካው ሰዓት ቀደም ሲል ከነበረው እስከ ዛሬ ድረስ ከነበረው ከእኩለ ሌሊት በኋላ ማለት ነው በአንድ ሰዓት ወደፊት የዘለለ መሆኑን እንድታጤኑ፣ አሳስባለሁኝ። ይህም ማለት ከሌሊቱ ስምንት ሰዓት ሲሆን ከሌሊቱ ዘጠኝ ሰዓት ይሆናል ወዲያው ማለት ነው። ይሄ በክረምቱ የሰዓት ለውጥ ምክንያት በየጊዜው የሚያጋጥም ነው። በክረምቱ መግቢያ ላይ አንድ ሰዓት ወደኋላ ይሄዳል። ከዚያም ክረምቱ ወደ መውጣቱና ወደ ጸደይ ወደ መሸጋገሩ አቅራቢያ ሲደርስ ደግሞ አንድ ሰዓት ወደፊት ይዘላል። ፎል ባክ ስፕሪንግ አሄድ ይሉታል በአሜሪካው አነጋገር። አሁን የሙዚቃ ቃና ይቀጥላል። አዘጋጅና አቅራቢ ጽዮን ግርማ። እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ። የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ፣ ቀጣዩን ጊዜም በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብዬዋለው። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምፃውያንን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምፃዊ፣ የዘፈን ግጥም ደራሴ እና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው። የኬቲ ይህ ዜማ በኤሌክትሪክ ያልታከዘ የተለያየ ሙዚቃ ቃና ያልተጨመረበት፣ በተፈጥሮ የመርገብገብ ባህሪው ድምፅ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። እሪታ ጩኸቴ አንተን ለማግኘቴ ከታላቁ ሰማይ በዚህች ምድር ላይ ስንጉ ቁንጅና ያላቅል ሲንጠኝ አይኖቼ ከፊት አልነቀል ሲሉኝ ሌሎች ባጠገብ ሳይደናቀፉ ከአስማቱ ከእጅ ቆንጠር አርገው ሲያልፉ ለኔ ግን አንተዬ የዱር ጽጌረዳ የዱር አበባዬ፣ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው መቼም አይረዱኝ። ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ ኛውን የኬቲን ዜማ ነበር ያደመጥ ነው። ድምጸ መረዋ ካናዳዊት ድምጻዊ ሴሊን ዲዮን፣ ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። ዘ ፓወር ኦፍ ላቭ የተሰኘው ስራዋ ቀጣዩ ምርጫዬ ነው። now as I look 起。 ከተሰኘው የሲሊንዲዮን ዜማ አይ ላቭ ዩ ኦልዌይስ ፎር ኤቨር ወደሚለው የዶና ሊዊስ ዜማ ነው የምንሻገረው። 73 ዓ ም የተወለደችው እንግሊዛዊቷ ድምፃዊ አይ ላቭ ዩ ኦልዌይስ ፎሬቨር በሚለው ዜማዋ ጊዜ የማይገልጠው ዘላለማዊ ህልም በአይኔ ድቅን ይላል። ትርጉም አልባ ጭጋግ ዙሪያይን ከቦኛል፣ ብርሃን ፍለጋ ልቤ ይኳትናል። በጭጋጉ መሃል ጠይሙን ገላህን በምናቤም ቢሆን የነካው ሂለታ ጨለማው ይጠፋል፣ ፀሐይ ትወጣለች፣ አደይ አበባዎች ይፈካሉ ሄደች ትላለች። እስቲን ዜማ አብረን እናዳምጠው። እንግሊዛውያን እንስት አቀንቃኞች አልወጣሁም እንግሊዛዊቷ እንስት አቀንቃኝ ሊዮና ሊዊስ ብሊዲንግ ላብ ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው። የፍቅር አለንጋ ገረፈኝ ዘንድሮ ባንዳል በቃኝ ብሎ ደጋግሞ ደጋግሞ አይ ፍቅር አይ ስቃይ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃትት አለም ፍቅር በቃኝ እያልኩ ሳመነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ ላደርግ ላልወድ ላላ ፈቅር ተከርችሞ ሳለ ልቤ ተስፋ ቆርጦ ደግሞ አንተ ላከብኝ ይኸው ሜዳ ገባው ደግሞ ላብድ ነው ወይ በፍቅር ተነካው For the very first time with you My heart melted to the ground Found something true And everyone's looking round የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ፕሮግራም ነው። ሂሮ የማሪያ ኬሪ ዜማ ነው። አብረን እናዳምጠው። You are. There's an answer if you reach into your soul and the sorrow that you know will melt away. And then a hero comes along with the strength to. Care. When you cast your fears aside, and you know you can't survive. So when you feel like hope is gone, look inside you and be strong, and you'll finally see the truth that a hero. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የሙዚቃ ቃና ዝግጅት ነው። የፍቅር ዜማዎችን ነው እያደመጥን የምንገኘው። ሪሃና ላቭ ኦን ዘ ብሬን በሚል የተጫወተችው ዜማ በጣም ተወዳጅ ሆኖላታል። What you want from me What you want from me Just to get close to you, and we burn something today. And I'll run for miles just to get it safe. ኦን ተብሬ ነበር ያደመጥ ነው። እስቲ ማሊስ ሃይርስ አዶር ዩ እያለች የተጫወተችውን ምርጥ ዜማ እናዳምጥላት። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ለዛሬ የተመደበልኝ የአየር ሰዓት ተጠናቋል። ለምሽቱ ዘፈኖችን መራርጬ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ራቸል ፕላተን ስታንድ ባይ ዩ ስትል የተጫወተችው ዜማ እስከ ማጠቃለያ ዜናው አብሯችሁ ይዘልቃል። በእኔ በኩል ደናደሩ And hey, if your wings are broken, please take mine so yours can open too. Cause I'm gonna stand by you. I won't take የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የኢራቅ የደህንነት ኃይሎች የአይሲስ ሽብርተኞችን ከሙሱል ከተማ ለማውጣት የሚያደርጉትን ውጊያ አፋፍመው ቀጥለዋል። የጣምራው ግብረ ኃይል ጦር አዛዥ እንደገለጡት የኢራቅ ኃይሎች የሙሱሉን ዓለም አቀፍ አውሮፕላን ጣቢያ መልሰው ተቆጣጥረዋል። የጦር ሰራዊቱ ዋና አዛዥ ሌፍትናንት ጀኔራል ስቴፈን ታውንሰንድ ለዩናይትድ ስቴትስ መከላከያ ሚኒስቴር ጋዜጠኞች ከባግዳድ በሰጡት ቃል የኢራቅ ኃይሎች በፌዴራሉ ፖሊስ፣ በጦር ሰራዊቱና በልዩ የጸረ ሽብርተኞች ቡድን እየታገዘ ከከተማይቱ ዳርቻ ጀምሮ እስከ ምዕራባዊ ክፍሉ ድረስ እያጸዳ መሄዱን ገልጠዋል። ይህ ጦርነት ጠላት ለብዙ ጊዜ ሲዘጋጅበት የቆየ ነው ያሉት ጀኔራሉ የኢራቅ ሰራዊት መውጫ መግቢያውን እያንዳ ያገኙባቸውና ጉድጓድ ሲቆፍሩም ግድብ ሲገነቡ መቆየታቸውን አስረድተዋል። የመኪና የመሄጃ መንገድ ጨምሮ ውስጥ ውስጡን ተጓዥ ጉድጓድ ማዘጋጀታቸውንም ጀኔራል ታውንሴንድ ጨምረው ገልጠዋል። ይሁንና የኢራቅ ሰራዊት ይህን ሁሉ መደርመሱንና በፈንጂ ማውደሙንም አክለው ተናግረዋል። ዩናይትድ ስቴትስ መራሹ ጣምራ ጦር ባካሄደው ጥርጊያውን የማጽዳት ስራ የኢራቅ ወታደሮች ወደፊት ማምራት ችለዋል። አይሲስ ሶሪያ ውስጥም ሌላ ሽንፈት ገጥሞታል። በቱርክ የሚታገዘው የሶሪያ ተቃዋሚ ኃይል አሌፖ ወረዳ ውስጥ በአብዛኛው በአይሲስ ቁጥጥር ስር የሆነችዋን አልባብን ነጻ አውጥቷል። አልባብ ነጻ ሆነች ማለት አሉ ጀኔራል ታውንሰንድ። አይሲስ አዳዲስ ወታደሮችን ልኮ አዲስ ውጊያ የሚጀምርበትና ሽብርተኞችን ወደ ተለያዩ የዓለም ክፍሎች የሚልክበት መንገድ ተዘጋ ማለት ነው። ያም ብቻ አይደለም። ቱርክ ድንበሯን ከአይሲስ እንቅስቃሴ ነጻ አደረገች ማለትም ነው ብለዋል ጀኔራሉ። ጣምራው ጦር ለቱርክ ደህንነት ይታገላል። ከሌሎች ሸሪክ አገሮች ጋር በመተባበርና አብሮን በመቆም እስከ አይሲስ የመጨረሻ ሽንፈት ድረስ ይጓዛል። አይሲስ ዋና ከተማ ነች የሚላት ራቃ ነፃ እስከምትወጣም ጣምራው ኃይል ትግሉን አያቆምም። የራቃ ነፃ መውጣት ይህ ሽብርተኛ ቡድን አለቀለት ራሱንም እንደ መንግሥት የሚያስብበት ከንቱ ግንዛቤ መሠረተ ቢስ ይሆናል ማለት ነው። ያኔ ከሸሪክ አገሮች ጋር በመሆን በምናደርገው ትግል ሽብርተኛው ቡድን የመጨረሻውን የሽንፈት ጽዋ ይጎነጫል ማለት ይሆናል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የማጠቃለያ ዜና ደግሞ አሰማለሁ። በኢትዮጵያ ዝቋላ አቦ ተራራ አካባቢ የተነሳ እሳት ቀጥሎ አያሌ የደህን እንስሳትን እንደጎዳ ተገለጠ። ትናንት አርብ በኢትዮጵያ አቆጣጠር ከቀኑ 7 ሰዓት የተነሳው ቃጠሎ እስከ ዛሬ በኢትዮጵያ አቆጣጠር 11 ሰዓት ድረስ እንዳልጠፋና ለማጥፋት የተደረገ ሙከራም እንዳልነበር ታውቋል። ቀደም ባለው የመለስካቸው ዘገባ መሰረት ከ11 ሰዓት በኋላ ነው የኢትዮጵያ አየር ኃይል ሄሊኮፕተሮች ቃጠሎውን የማጥፋት ጥረት የጀመሩት። በስፍራው የነበሩት የኢትዮጵያ ቅዱስ ሲኖዶስ አባልና ና የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስ ለመለስካቸው እንደነገሩት ከበስተ ደቡብ አካባቢ የተነሳው ቃጠሎ በሰው ሕይወት ላይ ጉዳት አላደረሰም። መነሻውም አልታወቀም። የዝቋላ አቦ ከሰባት መቶ ዓመት በላይ እድሜ እንዳለው ይታወቃል። ዜናው አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት ዝግጅታችን እንገናኝ። ፕሮግራሙን ያቀናበረችው ብርሃን ኃይሉ ነች። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም በደህና ደሩ።